በአዲስ አበባ ከተማ 332 ባለቤት አልባ ህንፃዎች እንዳሉ በጥናት አረጋግጫለሁ ሲል የከተማ አስተዳደሩ አስታወቀ። ከ1997 እስከ 2012 ዓ.ም ባለው ጊዜ ውስጥ ከ13 ሚሊዮን ካሬ ሜትር በላይ መሬት በህገወጥ መንገድ መያዙንም መስተዳደሩ ገልጿል። በዚህ ህገወጥ ተግባር ላይ ሲሰሩና ሲያሰሩ የነበሩ ግለሰቦች በህግ እንዲጠየቁ እየተደረገ ነው ሲሉ የከተማዋ ምክትል ከንቲባ አዳነች አበቤ ተናግረዋል። ፀሐይ ዳምጠው ዘገባ አላት። በአዲስ አበባ ከተማ አስተዳደር በህገ ወጥ መንገድ የተያዙ የጋራ መኖሪያ ቤቶች በጠቅላላው 21695 ሲሆኑ፣ 15891 የጋራ መኖሪያ ቤቶች የህጋዊ ማረጋገጫ ማስረጃ ያልቀረበባቸው፣ 4530 ደግሞ ከዚህ ቀደም ሰው ሲኖርበት የነበረ ሲሆን አሁን ባዶ የሆኑ ቤቶች 850፣ ተዘግቶ የተቀመጡ 424 ቤቶች በህገ ወጥ መልክ ግለሰቦች ሰ አብረው የገቡበት ሲሆን በእጣ ሳይሆን በተለያዩ አግባቦች አሁን ቤቶቹን ወደ ያዙት ግለሰቦች የተላለፉት ደግሞ ሀምሳ አንድ ሺህ ስልሳ አራት ቤቶች ሆነው ያገኟቸው መሆኑን የአዲስ አበባ ምክትል ከንቲባ አዳንቻ አቤቤ ገልጿል። አስራ ሶስተኛውን ዙር እጣ ሳይጨምር የተገነቡና ተላለፉ የተባሉት የጋራ መኖሪያ ቤቶች በመረጃ ደረጃ ቤቶች ልማት ኮርፖሬሽን ተመዝግበው የሚገኙት ወደ መቶ ሰባ ሰባት ሺህ ናቸው። ጥናታችን 173 ሺህ ያህል ቤቶች ብቻ ነው ያገኘ ነው። 32 ሺህ ያህል ቤቶች በተጠቃሚዎች እጅ ያሉ፣ ነገር ግን እንዴት እንደተላለፈላቸው የማይታወቅ ካርታ ግን አላቸው። ጋዜጣውም ላይ ማየት አልቻልንም። በፊልድ ግን ቤቱን ይዘው ታይተናል። የጋራ መኖሪያ ቤቶች ትልቁ አላማ ደሃን መደጎም ነው። በብዙ ድጎማ ነው የሚሰራው። ስለዚህ መዋል ያለባቸው ለታለመላቸው አላማ ነው። ምክትል ከንቲባው አክለው በወረራ የተያዘ ባሉት እና በጥናቱ ከተለዩ 1338 ሄክታር መሬት ውስጥ 150 ሄክታር የሚሆነው መሬት እንዲጸዳ በማድረግ ወደ መሬት ባንክ እንዲገባ መደረጉን ገልጿል። መሬት ወረራ ላይ ወደ 13 ሚሊዮን ካሬ ሜትር የሚሆነ ወይም ደግሞ አንድ ሺ ሶስት መቶ ሄክታር የሚሆን መሬት በህገወጥ መንገድ ተወሮ አግኝተናል። ጥናቱ የጀመረው ከአስራ ዘጠኝ ዘጠና ሰባት እስከ ሁለት ሺ አስራ ሁለት ያለውን የህገወጥ የመሬት ወረራ የሚመለከት ነው። አሁን የምጠቅሰውን ቁጥር በመንደርና በእምነት ተቋማት ከተያዙት ውጭ እኔነኝ ባለቤት በሚል ያልቀረበበት ነው ማለት ነው። ህገወጥነት ሀገራችንን ያጠፋል። መሬት ደግሞ አንድ ትልቅ ውድ ሀብት ነው። በትክክል እናስተዳድረው አስተዳድረው ይገባል። አንድ ሺህ ሄክታር የሚሆን ወይም ደግሞ አንድ ሚሊዮን ካሬ ሜትር የሚሆነውን መሬት ወደ መሬት ባንክ መመለስ ይችላናል። የባለቤት አልባ ቤቶች ጥናትን በተመለከተ በሁሉም ክፍለ ከተሞች በተደረገው የማጣራት ስራ የቤቶቹና የህንፃዎቹን ባለቤት ሊያሳዩ የሚችሉ ሰነዶች ማግኘት ባለመቻሉ እና በተደረገውም ጥሪ ባለቤት የሆኑ አካል በመቅረብ መረጃውን ማቅረብ ባለመቻሉ ሉ ሦስት መቶ ሰላሳ ሁለት ቤቶች ባለቤት አልባ በሚል የተለዩ ናቸው ብለዋል። ምክትል ከንቲባውም በመንግስት ቤት ምንም የተያዘ መረጃ ከሌለ እንዴት ሊገነቡ ቻሉ በሚል በመስክ ላይ እያንዳንዱ ቤት ላይ ማስታወቂያ በመለጠፍ መረጃ አለኝ ወይም በዚህ መንገድ አግኝቼዋለሁ ይህንም ቦታ በዚህ መንገድ ነው የገነባሁት የሚል አካል ካለ መቅረብ እንዲችል እድል ሰጥተን ከወራት ያላነሰ ጊዜ ተደጋጋሚ ማስታወቂያ እያወጣን፣ ምናልባት በቅርብ ቦታ እንኳን ከሌሉ እያልን የአምስት ቀን የስድስት ቀን የሰባት ቀን እያልን ለአንድ ወር ያህል የሚቆይ ማስታወቂያ ጥሪ አድርገናል ማለት ነው። እነኚህን ሁሉ ማጣራትን አልፎ የተገኘውን ግኝት ነው አሁን እየገለጹት ያለሁት። እነኚህ ሶስት መቶ ሰላሳ ሁለት ህንጻዎች በተለያየ ደረጃ ላይ የሚገኙ ናቸው። ጠቅላላ ሁለት መቶ ሀያ ዘጠኝ ሺ አምስት መቶ ሀምሳ ስድስት ካሬ ሜትር ላይ ተቀምጠው ይህን ያህል መሬት በነኚህ ህንጻዎች ተይዘዋል። ከነ ህንጻዎች የተጠናቀቁት ሀምሳ ስምንት ህንጻዎች ናቸው። ተከራይተውም በተለያየ መንገድ አገልግሎት የሚሰጡ ሆነው አግኝተናቸዋል። ቀሪዎቹ ሁለት መቶ ስልሳ አራቱ ደግሞ በተለያየ ደረጃ ላይ ተገንብተው ያልተጠናቀቁ በተለይ ደግሞ ከለውጡ ወዲህ በአብዛኛው የቆሙ ግንባታቸው የቆመ መሆኑን ማየት ችለናል። የቀበሌ መኖሪያና ንግድ ቤቶች ላይ በተደረገው የማጣራት ስራን በተመለከተም በከተማ አስተዳደሩ ውስጥ ባሉ ክፍለ ከተሞችና ወረዳዎች አንድ መቶ ሰላሳ ስምንት ሺ ስድስት መቶ ሀምሳ ሁለት ቤቶች በጥናቱ እንዲለዩ መደረጉን ምክትል ከንቲባ አዳነች አቤቤ ገልጿል። በጥናቱ አስር ሺ አምስት መቶ ስልሳ አምስት በህገ ወጥ መንገድ የተያዙ የቀበሌ መኖሪያ ቤቶች መገኘታቸውን እንዲሁም 7,723 መኖሪያ ቤቶች ውል በሌላቸው ህገ ወጥ ነዋሪዎች የተያዙ 265 ቤቶች በሶስተኛ ወገን የተያዙ፣ 1164 ቤቶች የጋራ መኖሪያ ቤቶች በደረሳቸው ግለሰቦች እንደተያዙ፣ በተጨማሪም 1243 መኖሪያ ቤቶች ታሽገው የተቀመጡ፣ የጠፉ ቤቶች፣ አድራሻቸው የማይታወቅ ቤቶችና በምን ምክንያት እንደፈረሱ በጥናቱ መለየት ያልተቻሉ ቤቶች አሉ ስሉ ምክትል ካንቲባው ዘርዝሯል። በሌላ በኩል 537 በሕገ ወጥ መንገድ ወደ ግል ቤትነት የዞሩ የቀበሌ ቤቶች አስተዳደሩ ይፋ ባደረገው ጥናት የተለዩ ሲሆን 49 ቤቶች በሕጋዊ መንገድ ወደ ግል እንደዞሩ ማስረጃ ያላቸውና የተቀሩት 488 ቤቶች ግን በምን መንገድ ወደ ግል እንደዞሩ የማይታወቅ መሆኑን ጥናቱ ጨምሮ አመልክቷል። በዚህ ሕገ ወጥ ተግባር ላይ የተሳተፉ አካላት በሕግ ይጠየቃሉ ሲሉ ወይዘሮ አዳነች ተናግረዋል። ህገወጥነቱ እንደተፈጠረ ቤቱንም በትክክል ያላስተላለፉት ደግሞ በወቅቱ ስራ ኃላፊነት ያለባቸው ሰዎች ተጠየቅ ስላለባቸው እሱንም እንዲሁ ለጠቅላይ አቃቤ ህግና ለፌዴራል ፖሊስ ምርመራ እንዲካሄድበት አስተላልፈናል። ከዚህ ቀደም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ከለውጡ ወዲህ ብሎ የአዲስ አበባ ከተማ ህገወጥ መሬት ወረራ ላይ ጥናት ማካሄዱ ይታወሳል። ኢዜማ የከተማ አስተዳደሩ ከ1997 ጀምሮ እስከ 2012 ዓ.ም በህገ ወጥ የተያዙ ቤቶችና መሬት ላይ ጥናት አካሂዶ ሪፖርት አውጥቶ የነበረ ሲሆን በከተማ አስተዳደሩ ጥናት ላይ ፓርቲው አስተያየት እንዲሰጥ ጠይቀን መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኢዜማ ምላሽ እንዳገኘን ይዘን እንቀርባለን። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።